ማህበረሰብ ለማህበረሰብ በሜልበርን ባሳለፍነው ወር አጋማሽ በክራውን ፓላዲየም ጋዜጠኛ ካሳሁን ስቦቃና ጋዜጠኛ ሩቺካ ታወር ለሜልበርን ፕሬስ ክለብ በምድብ ለባህል ጉዳዮች ሚዲያ ዘርፍ ፕሮፌሽናል ጋዜጠኝነት የላቀ ደረጃ ያለውን የ29ኛውን የኩልስ የጋዜጠኝነት ልዕቀት ሽልማት ሲቀበሉ በመድረኩ ላይ የተገኘው ጋዜጠኛ ካሳሁን ሰቦቃ የነበረውን ስሜት በክፍል አንድ ላይ እንዲህ ሲል ገልጾልን ነበረ። ስሜ ተጠርቶ ለመቀበል ሲሄድ በአዳራሹ ከነበሩት ከ1200 በላይ ታዳሚዎች መካከል አፍሪካን ብሎም ኢትዮጵያን ወክዬ የተገኘውት እኔ ብቻ ነበርኩኝ። በወቅቱም የነበሩት ታላላቅ የመገናኛ ብዙሃን ጋዜጠኞችም ከመቀመጫቸው በመነሳትና በመጨበጥ የእንኳን ደሳለህ መልእክታቸውን ለግሰውኛል ብሎ ነበረም። የዛሬው ውይይታችንን እንቀጥላለን። ባለንበት ዘመን በተለይ የጋዜጠኝነት ሙያ ጥያቄ ውስጥ በገባበት በርካታ ተናጋሪዎች በተለያየ የሚዲያ አማራጮች በበዙበት የተአማኒነት ጥያቄ ከምንም ጊዜው በላይ ከፍ ባለበት ወቅት እንዲህ አይነት የላቀ የሙያ ሽልማት ሲሰጥ ለሌሎች የሚያበረክተው አብርሆት ምንድን ነው? በእውቀት በተአማኒነትና ተልእኮ ላይ ተመርክዞ የሚሰራ ስራ ጊዜውን ጠብቆ እንደሚከፍል ማሳያ ነውና ለሌሎች ወጣት ጋዜጠኞች ያለህ ሙያዊ ምክር ምንድነው የሚል ነው። ያው መልእክቱን ለማስተላለፍ በዚህ መንገድ ሂዱ ብሎ ለማለት ብቻ ሳይሆን ዋነኛው ነገር ዋናው ነጥብ አንድ፣ በተለይ የጋዜጠኝነት ሙያ ጋዜጠኝነት ሲባል በየህዝብ ልሂቅ ህዝባዊ ልሂቅ ወይም ህዝባዊ ምሁራን ከሚባሉት ወይም ፐብሊክ ኢንተሌክቹዋል ከሚባሉት ውስጥ የሚመደብ ነው። ትልቅ ኃላፊነት ያለበት ነው። ለአንድ ሀገር ውድቀትም ቅድም እናነሳሽ የሆነ ትንሳኤዋ አንዱ ሚዲያ ነው። አራተኛው እንደ መንግስት አካል ተደርጎ የሚቆጠረውም በአንድ ሀገር የወደፊት ጣፈንታ ከመዘወር አኳያ ትልቁ ተጽዕኖ አድራሽ ተደርጎ የሚወሰደ ነው። ለዛም ነው እና ኃላፊነቱም የሚከብደው። ስለዚህ አንድ በእውቀት መሞላት ነው። ሁሉም ምንጭ እውቀት ነው። እውቀት ሲባል በተለይ የጋዜጠኝነት ሙያ ላይ ሁለ ገብ እውቀት ያስፈልጋል። በአንድ ሙያ ብቻ ሰልጥኖ፣ ምሳሌ የህግ ጋዜጠኛ፣ የፖለቲካ፣ የኢኮኖሚ ምጣኔ ሀብት፣ የመሳሰሉት የማህበራዊ ጋዜጠኝነት ዘርፎች ሊኖሩ ይችላሉ። በአንዱ ዘርፍ እንኳን ቢወሰን ግን ሁለ ገብ የሆነ በየትኛውም ቦታ ላይ ተመድቦ መስራት የሚችል አዋቂ ሰው መሆን አለበት። በተለይ መልእክቱን የሚያስተላልፍበትን አንድ ማህበረሰብ፣ ሁለት አገር ሶስት ደግሞ በማህበረሰቡም ሆነ በሀገር ህይወት ላይ ተጽዕኖዎችን የሚያደርሱ አዎንታዊም ሆነ አሉታዊ ዓለም አቀፍ ሂደቶችን መረዳት ያስፈልጋል። የሌላው አገር በዚህኛው አገር ላይ የሚያሳድረው ተጽዕኖ በዚህኛው አገር ላይ የሚያሳድረው ተጽዕኖ በሕዝብና በሀገር ላይ የሚያመጣው ወይም በማህበረሰብ እስከታች ድረስ ያለው ሰው ላይ ለአስርተ ዓመታት የሚደርሱ አንድ የፖሊሲ ለውጥ የሚያመጣው የህይወት አቅጣጫ ቅየራ በጣም የከበደና ወደ ኋላ ለመመለሱ አስቸጋሪ የሚሆንበት ጊዜ ነው። ለዛ መሳሪያ ሳይሆኑ ሰዎች ያንን በእውቀት መሰረት አድርገው ለህዝባቸው ማስረዳት የሚችሉ ወይም ባለሙያዎቹን በዛ የተካኑትን ሰዎች ክህሎት ያላቸውን አምጥተው ገለጣ እንዲያደርጉና ሌሎች ሰዎች ግንዛቤ እንዲጨብጡ ማድረግ ያስፈልጋል። ይሄ ከኃላፊነት የመጣ ነው። ያ ማለት ከእውቀት ባሻገር ደግሞ ተልእኮን መረዳት ነው። ክራፎን ጀርባ አንድ ሰው ሲቀመጥ ወይም ካሜራ ፊት ለፊት ላይ በሚደቀንበት ወቅት ይህን መልእክት ለማን ማስተላልፈው የሚል የተገልጋይነት ሳይሆን የአገልጋይነት ኃላፊነት በውስጡ ሊያድር ይገባል። ተገልጋይነት ስሜት ህዝብን ሀገርንም መጉዳት ነው። በህዝብም በሀገርም ላይ እንደዚሁ ክህደትም ጭምር መፈጸም ነው። ከበድ ካለ ለበለሰለሰ አንደበት ግን ኃላፊነትን አለመወጣት ህዝብና ሀገርን መጉዳት ነው የሚሆነው። ያ ኃላፊነትን ተልኮን ማወቅ፣ ኃላፊነትን ክብደት መገንዘብ፣ በቂ እውቀት ሊኖር ይገባል። ይሄ ደግሞ ባልተቋረጠ ደረጃ በየዕለቱ ራስን ማስተማር ይጠይቃል። የሬዲዮ ጋዜጠኝነት በባህል በብዙ የማህበረሰብ ክፍሎች ዘንድ ሰርጾ ያለ የጋዜጠኝነት መድረክ እኛም እዚህ አውስትራሊያ ስንመጣ የአውስትራሊያ መንግስት በተለይ ደግሞ ለመድብ ለባህል ማህበረሰቡ ከበረከተው ወይም ከሰጠው እድል አንዱ የኤስቢኤስ የአማርኛ ቋንቋ ፕሮግራምን መክፈት ነው። በዚህም ለአመታት ተጠቃሚ ነበርን። በዚህ ሂደት ውስጥ ከጋዜጠኞቹ ባሻገር ለዚህ ሽልማት እንዲበቃ ያደረገችው ቤቲን ጨምሮ ሌሎችም አድማጮቻችን በአጠቃላይ የኤስቢኤስን የሙያ አባላትን ጨምሮ ከዛም ባሻገር በአውስትራሊያ ውስጥ በዓለም ዙሪያ ያሉ ታዳሚዎቻችንን ጨምሮ ለነዚህ የኅብረተሰብ ክፍሎች ያለህ መልእክት ምንድን ነው? አንድ ውጤት በአንድ ሰው ብቻ የሚገኝ አይደለም። የቡድን ስራ ውጤት ወይም ደግሞ የኅብረት ትሩፋት ነው። ያ የሚሆነው አንድ የኤስቢኤስ አማርኛ ወሬድ ጣቢያ እስካሁን ከሁሉም በላይ እንደ ተአማኒ የሆነ ምንጭ ተደርጎ የሚቆጠረው በተለይም በመላው ዓለም የምናገኛቸው ሰዎች ወደ እኛ መጥተው በፈቃደኝነት ያለምንም አመንታት ከልጆች አንስቶ እስከ ሀገር መሪዎች የኢትዮጵያ ብቻ ሳይሆኑ የአውስትሬልያ ጠቅላይ ሚኒስትሮች ከጁሊያ ጊላርድ ጀምሮ ከ2011 እስካሁን ድረስ በየአመቱ እየመጡ አነስተኛ ለሆነ ማህበረሰብ አካል በእኛ ፕሮግራም መልእክታቸውን ያደርሳሉ። ይሄ ለፕሮግራሙም ካላቸው ከበሬታ ጭምር ነው። ለማህበረሰቡም ካላቸው ከበሬታ ጭምር ነው። በእያንዳንዱ በእኛ ቃለ ምልልስ ውስጥ የተሳተፉ ወይም አጫጭር አስተያየቶችን የሰጡ እንደዚሁም ደግሞ ከሁሉም በላይ ኤስቢኤስ አማርኛ እስካሁን አብሬያቸው ከሰራዋቸው ሰዎች ከአንቺም ጋር ሆነ ቀደም ሲል ከነበረው የመጀመሪያው የኤስቢኤስ አማርኛ ፕሮግራም ዋና አዘጋጅ መለስ ኃይሌን ጨምሮ ኤልያስ ቅዱሳን ጨምሮ እንደዚሁ የአገር ቤት ሪፖርተሮቻችን እንደዚሁ በፍቃዱ አባይ፣ ሰለሞን፣ አሁን ደመቀ ንም ጨምሮ የእነዚህ ሁሉ ሰዎች አስተዋጽኦ ነው። ልክ የአባይ ወንዝ ፈሶ ግብጽ ወይም ሱዳን ሲደርስ አባይ ሆኖ ቢሄድም፣ ዞሮ ዞሮ ግን የትናንሽ ጅረቶች ውጤት ነው። እነዛ ናቸው አባይን የፈጠሩትና ኤስቢኤስ አማርኛም የእነዚህ ሁሉ አስተዋጽኦዎች ውጤት ነው። ይህንን ላበረከቱ የሙያ ብቃት ያላቸው እና እንደዚሁም ደግሞ ማህበረሰባቸውን የሚያከብሩ ከዛም ባሻገር ለግል ጥቅም ሳይሆን ለሕዝብ አገልጋይነት የተነሳሱ ሰዎች ናቸው። በዚህ በስቤስ አማርኛ ፕሮግራም ውስጥ ያሉ አገር ቤትም ሆነ እዚህ ያሉ እና ይሄ በመሆኑ አንድ ለስቤስ አማርኛ ፕሮግራም ጥንካሬ ሰጥቷል። ለዚህ ለቲሙ እንደ ቡድኑ እንደዚሁ ምስጋና የሚሆን አክብሮት የከፍ ያለ ነው። ከሁሉ በላይ ግን የምናገለግለው ህብረተሰብ ነው ዋነኛው። በአድማጭነትም ሆነ በተለይም በተለያዩ የሙያ ዘርፍ የተካኑ ሰዎች ብዙዎቹ በቂ ጊዜ እንኳን የሌላቸው ናቸው የራሳቸውን ስራ ከቡኑ ለመጨረስ ከዛ ላይ ጊዜ ቆርሰው ለእኛ ከአክብሮት ጋር በመጀመሪያ ስልክ ጥሪ ብቻ ይሁንታቸውን የሚቸሩን አሉ። በእግረ መንገዱንም በዛው አክብሮታቸውን፣ አድናቆታቸውን ይገልጹልናል። ሁልጊዜም ቢሆን ከመላው ዓለም እንደዚሁ ያ ትልቅ ነገር ነው ለእኛ ለፕሮግራሙ፣ እና አድማጮች ተሳታፊዎች የኤስቢኤስ አማርኛ ቡድን በሙሉ ከፍ ያለ አክብሮት አለኝ እንደዚሁም አድናቆትም አለኝ። ከምንም በላይ የሚደረገው ለዝና ፍለጋ ወይም ደግሞ ጥቅም ለማግኘት የገቢ ምንጭ ለማድረግ ሳይሆን ቅን በሆነ መንፈስ ከሀገር ፍቅር ስሜት ጭምር የተነሳ ሕዝብን በማገልገል እርካታ ማግኘት ማግኘትና የሕዝብ አገልጋይነት ትልቅ ልዩ ሽልማት ትልቅ ልዩ እድል መሆኑን የሚገነዘቡ ሰዎች ስለሆኑ ነው። በዚሁ አጋጣሚ ማንኛቸውም ከተሳትፎ ካደረጉ እስከ ከሀገር መሪ ከአውስትራሊያም ሆነ ከኢትዮጵያውያን በስፖርቱም በጤናውም በሁሉም ዘርፍ ያሉትን በሙሉ የሙያ ዘርፋቸው ምስጋና ላቀርብ ወዳለው ከልባዊ አክብሮት ጋር ሌላው አንዱም በዚህ የዋና ለውይይትም ያበቃን የዚህ የሀያ ዘጠነኛው ኩል ሽልማት ነው። ያንን እዛ ላይ ሽልማቱ በሚገኝበት ወቅት በተለይ ዳኞች የሰጡት አስተያየት በጣሙን። ልብ የሚያሞቅና መንፈስን የሚያነቃቃ ነው። የጽሁፉ የቀረበው ጽሁፍ የቤተልሄም ታሪክ በተለይ አንድ የአጻጻፍ ስልቱ ለየት ያለ ነው። ሁለተኛ ደግሞ ስነ ጽሁፍ ጥራቱ አንድን አንባቢ ይበልጥኑ አንብቦ ለመጨረስ የሚያጓጓና ገፍቶ የሚወስድ እንደ ወራጅ ውሃ ይዞ የሚሄድ ነው የሚል አታይ አስፍረዋል። በዳኝነት አታያቸውን ሲሰጡ ከዛ ውጪ፣ ልክ ከዚህ በፊት እንደተለመዱት ሌሎች ጽሁፎች የሐዘን ስደተኛ ወይም ጥገኝነት ጥያቄ ሲባል ሁልጊዜ ተቸጋሪ ተበዳይ ብቻ ሳይሆን አድርገውን የሚቀርቡት፣ በዚህ ላይ ግን የመንፈስ ጽናት ያላት እንዳውም ያንን ሁሉን ችግር አልፋ ወጥታ መልሳ እንደገና በሁለት እግሯን ለመቆም ጥረት ያደረገች የመንፈስ ጽናት ተምሳሌት የሆነች ልጅ ነው ተቀርጾ እዛ ላይ የተቀመጠውና ያ ልባቸውን ንክቶታል። ይህንንም በውል በመገንዘባቸው ለእነሱም ምስጋና ይገባቸዋል። አለው አመሰግነ ነው። ከዚሁ ጎን ለጎን የዚሁ የሀያ ዘጠነኛው የኩል የጋዜጠኝነት ልቀት ሽልማት አሸናፊ ለመሆን ከበቁት አንዷ ጋዜጠኛ ሩቺካ ታልወርነች። ሩቺካ በዚህ አጋጣሚ ለቃለ ምልልሳችን በድምፅ ልናቀርባት አልቻልንም። ነገር ግን ሩቺካ ሀሳቧን በጽሁፍ አስፍራ ልካልናለች፤ እንደሚከተለው እናቀርበዋለን። ይህ ታሪክ እንዲህ በቀላሉ የሚነገር አይደለም። ለማዘጋጀት ስድስት ወራትን ፈጅቷል። የአንድ ሰው ታሪክ፣ የቤቲ ታሪክ ብቻም አይደለም። በእርሷ ዙሪያ ያሉ የበርካቶች ታሪክ ነው። የአንዲት ወጣት ጥገኝነት ጠያቂ፣ ከእናት ሀገሯ የተፈናቀለች ብሩህ ተማሪ፣ የሞት ፍርድ የተፈረደበት ማህበረሰብ፣ ለህልውናቸው የሚታገሉ፣ ለመኖር ሲሉ ሞትን የመረጡ ታሪክ ነው። ይህ ታሪክ ለችግር የተጋለጡ የሰው ልጆች ታሪክ ነው። ጥቅም ለማግኘት ሲሉ ሰውን የሚሸጡ እንደ ሻርክ ያሉ ህገወጥ አዘዋዋሪዎችም ታሪክ ነው። ወደ ትንሿ ጀልባ ለሻርክ የተዳረጉ ችግር ላይ የወደቁ ሰዎችም ታሪክ ነው። በጀልባ ወደ አውስትራሊያ የሚገቡ ሰዎች ታሪክ ነው። ከአውስትራሊያ አፈር ባሻገር የሚታገቱት ታሪክ ነው። በዚህ ዘመን ያልተለመዱ የዕለት ተዕለት ተግዳሮቶችን የሚያሳይ ለምሳሌ ገላ መታጠብ አለመቻልን፣ የጤና ችግርን የሚያሳይ ነው። አውስትራሊያ በህገወጥ መንገድ በባህር የሚመጡ ሰዎችን የምታስተናግድበትን ችግር የሚያሳይ ነው። የአውስትራሊያን የውሃ ድንበርን የሚጠብቁም ታሪክ ነው። በተጨማሪም ምጸታዊ በሆነ መልኩ የሰው ልጆች በህይወት ለመኖር ከውሃ በላይ መጓዝ መምረጥን የሚያሳይ ታሪክ ነው። በታገቱበትም ስፍራ በህይወት ለመኖር የሚያስችላቸውን ክሂል ማዳበራቸውን የሚያሳይ ነው። ይህ ታሪክ በራሱ ሽልማት ነው። ይህ ሽልማት ከባድ የሆነን እንግልት ላሳለፉ ሁሉ ይሁን፣ ለተጨማሪ ጥንካሬና ብሩህ እድልን የሚያዩበት ይሁን። ይህ ሽልማት ለኤስቢኤስም ነው ከሌላ አገር የመጣን ሰዎችን እንደ ካሳሆንና እኔን ጨምሮ የስራ እድልን በመፍጠር ለቀጠረንና ህልማችንን እውን ላደረገው ለኤስቢኤስም ነው። ይህ ሽልማት ለአውስትራሊያ ነው ውጤታማ የመድብለ ባህልን ማህበረሰብ በመፍጠር በምሳሌነት ለምትጠራው አውስትራሊያ። ለዚህም ከአውስትራሊያ ሌላ ማንም ሀገር ሊኖር አይችልም። ለሜልበርን ፕሬስ ክለብም ስለ ኩይል ሽልማቱ አመሰግናለሁ። ይህ የመጀመሪያው ነው። ቀደም ሲል የሰማችሁት ጋዜጠኛ ሩቺካ ታልወር ያስተላለፈችውን መልእክት ነበር። እንግዲህ ቃለ ምልልሳችንን በዚሁ እናጠናቅቃለን። ቀደም ሲል በመግባዬ ላይ እንደተናገርኩት ጋዜጠኛ ካሳሁን ለዚህ ቃለ ምልልስ ፈቃደኛ እንዳልነበር ካውቃለሁኝ፣ ነገር ግን የኤስቢኤስን ጥሪም ሆነ የአድማጮቻችንንም ፍላጎት መሰረት በማድረግ ይህንን ሀሳብህን ስላጋራህን ወይም ደግሞ ልምድህን ስላጋራህን በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስም እንዲሁም በአድማጮቻችን ስም እናመሰግናለን። የኤስቢኤስ የአማርኛ ፕሮግራም ጋዜጠኛ ካሳሁን ስቡ ቃን ቀደም ሲል እንደገለጽ ነው የ29ኛው የኩቢል የጋዜጠኝነት ልእቀት ሽልማት አሸናፊ እናመሰግናለን። ለቃለ መልሱ ትንሽ በማንገራገር ጊዜ ስለወሰድኩ ይቅርታ ጠይቃለሁ። ምክንያቱም ሁልጊዜም ከራሴ ልቅ ያው ቅድሚያ ለህዝብ ለምናገለግለው ህዝብና ለሌሎች አልማዎች ቅድሚያ መስጠት ነው የእኛ ስራ ማገልገል ነው ስለ እኛ የእኛ ስራ ራሱ ይናገራል። የሚል አታየን ያለኝ በርግጥ በምዕራብ ዓለም በምኖርበት ጊዜ በአንድ በኩል የተለየ አታየን ያለው ያንን ነገር መልሶ ለህዝብ ማስረዳቱ መግለጡ የበለጠ ጠቀሜታ አለው እውነት ነው። በዛ መልክ ደግሞ ጠቃሚ ሆኖ ሊታይ ይችላል ከሚል አኳያ በእርግጥ በትብብር አሳይቻለሁ። ያው አንቺንም ማርታ ለዚሁ ለቃለ አበርታችነት ለዚህ ስቱዲዮ ውስጥ እንንገናኝ ና ይህንን መልእክት ለማጋራት እድል እንዳገኝ ስላመቻቸሽ አመሰግናለሁ። በድጋሚ እናመሰግናለን። ቀሪው የስራ ጊዜ ሁሉ እንዲሁ ውጤትን የተሞላ የህዝብ አገልጋይነትም እንደሚቀጥል ተስፋ እናደርጋለን። መልካም ጊዜ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።